What <laughs> የክልሉ አካባቢዎች የፍርድ ቤት ትዕዛዝ አይከበርም በሚል ለሚቀርቡ ወቀሳዎች ምላሽ የሰጡት የኦሮሚያ ፀጥታ ቢሮ ኃላፊ ጅብርል መሐመድ ምክንያቶቹን በቅርበት መመርመር እንደሚገባ ጠቁመዋል። አንድ ተጠርጣሪ በተለያዩ ቦታዎች በተለያዩ ወንጀሎች ተጠርጥሮ ፍርድ ቤት ቢቀርብና በአንዱ ነፃ ቢባልም ፖሊስ ግን የተጠረጠረበትን ሌላ ወንጀል እስኪያጣራ ድረስ ግለሰቡ ከእስር ላይፈታና ምርመራው ሊቀጥል ይችላል ብለዋል። አቶ ጅብርልን ያነጋገረቻቸው እንደሚያስፈልጋቸው ፀሐይ ባለፈው ሳምንት ባወጣው መግለጫ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ከቅርብ ጊዜ ወዲህ በኦሮሚያ ክልል አንዳንድ ቦታዎች የፍርድ ቤቶች ትዕዛዝ አለመከበር እንዳሳሰበው የገለጸው የአሜሪካ ድምፅም መሰል ቅሬታዎች የተንጸባረቀባቸው የተለያዩ ዘገባዎች አስደምጧል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ አቶ ኢማድ አብዱልፈታ ከአሜሪካ ድምፅ ራዲዮ ጋር ባደረጉት ቃለ ምልልስ ስለ ጉዳዩ እንዲስሉ አስረድቶ ነበር። የተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም ዋስትና ማወቅ ጠብቆላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ፣ የማይታወቁ ሰዎችም አሉ፣ በእስር ላይ የሚገኙ የፍርድ ቤት ትዛዞች ባለመፈጸማቸው ማለት ነው። እኛ በተደጋጋሚ ሚዲያ ያለ ነው የህግ በላይነት መከበር አለበት፣ የፍርድ ቤቶች ትዛዝ መከበር አለበት ነው ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትዕዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርግ ጣልቃ እንዲገቡ ነው ኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው። በአንዳንድ የክልሉ አካባቢዎች የፍርድ ቤቶች ትዕዛዝ አይከበርም በሚሉ የተለያዩ ወገኖች ውንጀላ ላይ ምላሽ የሰጡን የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጀብሪል መሐመድ ናቸው። በኋላ የማይወጡ ሰዎች በሁለት ምዕራፍ ከፍሎ ማየት ይቻላል። ቀድሞ በነበረው ሁኔታ በተለይ በግርግሩ ሰሞን አካባቢ ያለመልቀቅ ጉዳዮች ነበሩ። እሱ ተገምግሞ ታርሟል። አሁን በሁኔታ ፍርድ ቤት ተስፈቶ የማይወጡ ሰዎች በምን ምክንያት ነው የሚለው ነገር፣ አንዳንዶቹ በተለያየ ዞን፣ በተለያየ አካባቢ የተለያየ ወንጀል ያለባቸው ሰዎች አሉ። በዛ ምክንያት ፍርድ ቤቱ አዳማ ባለው ወንጀሉ እንዲለቀቅ ሊያዘው ይችላል። ፖሊስ ባለው መረጃ ወይ ደግሞ ባለው ክትትል ሰውየው ነቀምት ላይ ወይ ደግሞ ያቤሎ ላይ በሌላ ወንጀል ተከሶ ሊሆን ይችላል። ስለዚህ ወደዛ መላክ አስፈላጊ ስለሚሆን የአይነት ቴክኒካዊ የሆኑ ጉዳዮች ይኖራሉ። በዚህ ደረጃ ነው መታየት ያለበት። በክልሉ ባሉ አንዳንድ እስር ቤቶች የሰብአዊ መብቶች ጥሰት እንደሚፈጸሙ የሚገልጹ ውንጀላዎችን በተመለከተም አቶ ጅብሪል ተከታዩም ብለዋል። ሰው በእስር ቤት ቢኖረው ደግሞ በነፍስ ወከፍ አይደለም። በእኛ ተጨባጭ ሁኔታ እንኳን በነፍስ ወከፍ ልናኖራቸው፣ በቡድኑም ለማኖር እየተቸገርን ነው። ስለዚህ በጋራ የሚኖርበት ጉዳት ያደረሰበት ሰው ካለ ከቡድኑ ተነጥሎ ጉዳቱ ከደረሰበት በኋላ ወደ ቡድኑ ይመለሳል ማለት ነው። ይሄ ከዚህ አንጻር ነው አንዱ ግንዛቤ ሊወሰድበት የሚገባው በክልሉ አንዳንድ አካባቢዎች ፖሊስ ሰዎችን ያለ ፍርድ ቤት ማዘዣ በቁጥጥር ስር እንደሚያውል የሚናገሩም አሉ። የኦሮሚያ ጸጥታ ቢሮ ኃላፊ በዚህ ጉዳይ ላይም ምላሽ ሰጥቷል። ያለ ፍርድ ቤት በአስገዳጅ ሁኔታ የሚያዩ ሰዎች ይኖራሉ ለምሳሌ ከተለያዩ ቦታ ተንቀሳቅሶ አደጋ ሊያደርሱ የሚችሉ እንቅስቃሴ የሚያደርጉ የኦነግ ሸኔ አባላት ወይ አመራሮች ሲገኙ ይያዛሉ። ከታጣቂዎቹ አባላት ወይም አመራሮች ውጭ ቋሚ አድራሻ ያላቸው ሰዎች ሲያዙ ይሰማል ለምሳሌ ሰሞኑን የተከሰተው በአቶ ዳውድ ኢብሳ የሚመራው የኦነግ ቃል አቀባይ አቶ በቴ ኡርጌሳ ቡራዩ ከተማ ሶስተኛ ፖሊስ ጣቢያ ውስጥ ነው የተያዙትና ካል ፍርድ ቤት ትእዛዝ እንደተያዙ ነው ፓርቲው ሲገልጽ የቆየው ይሄስ እንዴት ይታያል ያለ ፍርድ ቤት ትእዛዝ ይያዛል የሚያዝበት ምክንያት ምንድነው? ምንድን ነው ሊያመልጠ ይችላል። ሁለት ነገሮች ነው እዚ፣ አንደኛው የወንጀል የትበት አንድ ነገር ነው። ሁለተኛ ነገር ደግሞ ሕገ መንግስታዊ የሆነ ለፖሊስ የተሰጠው ስልጣን አለ። ፖሊስ የሚጠረጥረውን ሰው ተቆጣጥሮ መርምሮ በተገቢ ሰዓት ውስጥ ለፍርድ ቤት ሊያቀርብ ይችላል። ይህ ሕገ መንግስታዊ የሆነ እርምጃ አይደለም ብዙ ነው። ነገር ግን ሰዎቹ የፓርቲ አባላት በመሆናቸው ብቻ ሳይሆን የየትኛውን ፓርቲ አካል አባል የየትኛውን መንግስት አመራርና አባል በወንጀል ከሰጠራ የሚታዩ ሰዎች ካለ ንበስት ጋር ፖሊስ ወዲያውኑ እርምጃ የመውሰድ መብት ሙሉ መብት አለው። የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ቢሮ ኃላፊ አቶ ጅብሪል ሙሐመድ በሌሎች ተያያዥ ጉዳዮች ላይም ምላሽ ሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ